ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ ዚ ጋር ቁጭ ብላለች። ሰላም፣ እንደምናመሻችሁ። ለዛሬ ምሽት የያዝናቸው ፕሮግራሞችን እናስተዋውቃችሁ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቢ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። የዶክተር መራራ ጎዲናን መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ተናገሩ። ሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ የዶክተር መራራ መታሰር በእጅጉ ይጎደዋል ብለን እናስባለን። የኢትዮጵያውያን ዲሞክራሲ ፓርቲ ኢዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔን ከበደ አስተያየት ነው የሰማችሁት። ሌሎችም ፕሮግራሞች ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻቸው የጋቢና ቪኦኤ አድማጮች አጠርላሉ የሚሽቱ ዜናዎች፣ ጽዮን ግርማ ተመልሻለሁ። በደቡብ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ 13.8 ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል ተሰግቷል። በሰብአዊ እርዳታዎች አስተባባሪው የቲሞ ፓካል መግለጫ መሰረት ከመጪው የመኸር መሰብሰቢያ ወቅት ጀምሮ ያሉት እነዚህ ወራት ለምግብ አቅርቦት እጅግ ወሳኝ ናቸው። በአካባቢው ሀገሮች ያለው የምግብ መጠን በኤሊኖ የአየር ጸባይ ምክንያት በእጅጉ አነስተኛ መሆኑንም የተባበሩት መንግስታት ድርጅት የደቡብ አፍሪካ ቢሮ ሰብአዊ እርዳታ አስተባባሪው ጨምረው ገልጸዋል። የሚታየው የምግብ እጥረት፣ የዋጋ ንረትና ደካማው ምጣኔ ሀብት ሲታከልበት የአካባቢው መንግስት ከዚሁ በግዢ ለማምጣት ያሳልፍ ነው አቅም ፈጽሞ አስቸጋሪ ያደርገዋል ተብሏል። ወደ ሌላ ዜና ስንሻገር በጋምቢያ ተሰናባቹ ፕሬዝዳንት ያያህ ጃማህ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዚዳንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ ፕሬዚዳንት ተጨማሪ እስረኞች እንደሚለቀቁና ሀገራቸውም ከዓለም አቀፍ ወንጀል ችሎት አይሲሲ አባልነቷ እንደምትወጣ አረጋግጠዋል። ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል። የሶሪያ መንግስት የውጭ ጉዳይ መስሪያ ቤቱ ባወጣው የመንግስቱ መገናኛ ብዙሀን ያሰራጩት ዘገባ ሽምቅ ተዋጊዎቹን አሸባሪዎች ሲል ይጠራቸዋል። መግለጫው ባለፉት ሶስት ሳምንታት ከግድያ መንግስት በሚቆጣጠራቸው አካባቢዎች ላይ ባደረሱት ከባድ የጦር መሳሪያ ድብደባ ሰማንያ አንድ ይቅርታ ሰማንያ አንድ ሲቪሎች መገደላቸውን ያወሳል። የኔቶ የውጭ ጉዳይ ሚኒስትሮች ዛሬ የአመቱን መጨረሻ ንግግር አስመልክቶ በብራስልስ ሲገናኙ አጣዳፊ አጀንዳዎች ይጠብቋቸዋል። ህብረቱ የተደቀነበት ትልቁ ፈተና ግን ይፋ አጀንዳቸው ሳይሆን ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ ሊቀረጹ ስለሚችሉ ፖሊሲ ነው። ተመራጩ ፕሬዝዳንት ስለ ህብረቱ የሰጧቸው ተቃራኒ አስተያየቶች እንዲሁም ቤጂንግን ያስቆጣው ከታይዋኑ ፕሬዝዳንት ጋር ያደረጉት አወዛጋቢ የስልክ ውይይት የአውሮፓን ስጋት እንዳጠናከረው የ ፖለቲካ ተንታኞች ይናገራሉ። በተለይ ቁልፍ የሆነውን የጸጥታ ጥበቃ መስሪያ ቤት እንዲመሩ የመረጧቸው ሰዎች ቅይጥ ስሜት ማሳደሩን ያስረዳል። በመጨረሻም የፈረንሳይ ፕሬዚዳንት ፍራንሷ ቀድሞ የሀገር አስተዳደር ሚኒስትሩን ለጠቅላይ ሚኒስትርነት አጭተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የሚስቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድርገውና ጽዮን ግርማ አብረን ከአድማስ ሻገር እንላችኋለን። ጋቢና ቪኦኤ ስ ስ ቦንሪስ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። ጦማሪያኑ ወይንም የኢንተርኔት አምደኞቹ ተሟልተው አልቀረቡም። መለስካቸው አምሀ ዝርዝሩን ይዟል። ባለፈው ህዳር 6 2009 ዓ ም ፍርድ ቤቱ በኢንተርኔት አምደኞቹና በአቃቤ ሕግ መካከል ያለውን ክርክር በተመለከተ መዝገቡን እየመረመረው እንደሆነ አስታውቆ ተለዋጅ ቀጠሮ ለዛሬ ቆርጦ ነበረ። ዛሬ በጽህፈት ቤት እንደገለጸው ደግሞ መዝገቡን መርምሮ እንዳላበቃ ገልጿል። ስለሆነም ውሳኔውን ለማሰማት ለታህሳስ 21 ቀን 2009 ዓ ምረት ተለዋይ ቀጠሮ ሰጥቷል። አቃቤ ሕግ ከሁለት ዓመታት በፊት ሶሊያና ሽመልስ በሌለችበት በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ አጥናፉ ብርሃኔንና አቤል ዋበላን ከሌሎች አምስት የኢንተርኔት አምደኞችና ጋዜጠኞች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስረቶባቸው ነበር። ጉዳዩ በዚሁ ፍርድ ቤት እየታየ በነበረበት ወቅት በአምስቱ ላይ ማለትም ማኅሌት ፋንታሁን፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳዬ፣ ዘላለም ክብረትና ተስፋለም ወለየስ ላይ አቃቤ ሕግ የመሠረተው ክስ እንዲቋረጥ ተደርጎ ከእስር ተፈተዋል። የቀሩት አምስቱ ሲከራከሩ ቆይተው በፈቃዱ ኃይሉ ቀደም ሲል ከተከሰሰበት የሕግ አንቀጽ ተለውጦ እንዲከላከል ሲበየንበት አራቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋቤላን ፍርድ ቤቱ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። አቃቢ ሕግ በዚህ የታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ዛሬ መልስ ሰጪዎቹ ፍርድ ቤት በቀረቡበት ጊዜ አቶ በፈቃዱ ኃይሉ እንዳልቀረበ ታውቋል። ፍርድ ቤቱ ለምን እንዳልቀረበ ጠበቃውን አቶ አምሃ መኮንን ጠይቋል። አቶ አምሃ መኮንን በበኩላቸው ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ፖሊስ እንዲያቀርበው ትዕዛዝ ተሰጥቶት የነበረ ቢሆንም መልስ ሰጪው አሁን ይገኝበታል ከተባለው ከአዋሽ አርባ እንዳልመጣ አስረድተዋል። አቶ በፈቃዱ የተያዘውም በኮማንድ ፖስቱ ትዕዛዝ መሆኑን ገልጸዋል። አቶ በፈቃዱ ኃይሉ የተያዘው ለቪኦኤ በሰጠው ቃለ ምልልስ ምክንያት እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁንም ወደ አዲስ አበባ ነው የምንሻገረው። የዶክተር መረራ ጉዲና መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ተናገሩ። ዶክተር መረራ ሰላማዊ ትግል መሆናል ታጋይ መሆናቸውን እናውቃለን ያሉት እነዚህ አስተያየት ሰጪዎች መንግስት ጉዳዩን እንዲመለከትና እልባት እንዲሰጥ ጥሪ አቅርበዋል። የእርሳቸው መታሰር በሰላማዊ ትግሉ ላይ ተጽዕኖ ያሳድራል ሲሉም አስተያየታቸውን አክለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አድርሶናል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖለቲካ እምነት የተለያዩ አካሄዶችን ያማከል አቋም ያራምዳሉ። መገንጠልን የሚደግፉ አንዳንድ የኦሮሞ ድርጅቶችን በሀሳብ ሞግተዋል፣ በብዕር ተከራክረዋል። ለኦሮሞ ሕዝብ የሚያዋጣው በቁጥሩና በቆዳ ስፋቱ ልክ መብቱን ማስከበር እንደሆነም በአደባባይ የሚናገሩት እምነታቸው ነው። እንደ ቁመታችን መብታችንን እናስከብራለን የሚለው አባባላቸው የዚህ አቋማቸው ማሳረጊያ ሆኖ ዘልቋል። በቋንቋ ላይ የተመሰረተን ፌዴራሊዝም ከሚተቹ ወገኖች ጋርም ዶክተር መረራ አይስማሙም። በዚያው ልክ ግን እንደዚህ አይነቱ ፌዴራሊዝም ዲሞክራሲያዊና በትክክል የሚተገበር መሆን እንዳለበት በመግለጽ ከገዢው ፓርቲ ጋር ተሟግተዋል። በእነዚህ አቋሞቻቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ የቆዩት ዶክተር መረራ ጉዲና ሰሞኑን የአስቸኳይ ጊዜ አዋጁን ክልከላ ተላልፈዋል በሚል መታሰራቸውን መንግስት አስታውቋል። የኚህ ታዋቂ ፖለቲከኛ መታሰር እንደሚያሳስባቸው የተቃዋሚ ፓርቲ መሪዎች ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ የዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ የእርሳቸው መታሰር በሰላማዊ ትግሉ ላይ ከፍተኛ ተጽዕኖ ያሳድራል ይላሉ። በአጠቃላይ ለሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ የዶክተር መራራ መታሰር በእጅጉ ይጎዳዋል ብለን እናስባለን። ስለዚህ መንግስት ከተቃዋሚ ፓርቲዎች ጋር አደርገዋለሁ ብሎ ለሚለው ንግግርም ሆነ የውይይት መርሃ ግብር ከምንም በላይ እንቅፋት ሊሆን ይችላል ብለን እናስባለን። ምክንያቱም የኒ ሰውዬ መታሰር ለፖለቲካው፣ ለዲሞክራሲያዊ ግንባታ ቀላል አስተዋጽኦ ያላደረጉ ሰው ናቸው እና ስለዚህ ባላቸው ተሞክሮና ባላቸው የትግል ሂደት ወቅት ለሰላሙ፣ ለሰላማዊ ትግሉ ከፍተኛ የሆነ አስተዋጽኦ ከማበርከታቸውም በላይ ሪሊ ለኦሮሞ ህዝብ ትልቅ ምልክት ናቸው ብለን ነው የምናስበው። በእኛ በኩል ይሄ በሆነበት ሁኔታ ላይ መንግስት አድርገዋለሁ ብሎ የሚያስበው ተቃዋሚዎች ጋር የሚደረገው ማንኛውም አይነት ውይይት በጥርጣሬ አይን እንድናየው ነው የሚያደርገን። የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ ሌላው አስተያየት ሰጪ ናቸው። መንግስት ለጉዳዩ እልባት ሊሰጥ እንደሚገባ ይመክራሉ። እሳቸው እዛ ስብሰባ ላይ የተገኙት ሽብርተኞች ተብለው በእኛ መንግስት የተፈረጁት አካላት አይደለም የጋበዛቸው የጋበዛቸው የአውሮፓ ፓርላማ ነው። አሁን ሆነ የተባለውን መንግስት በሆደ ሰፊነት በመመልከት በትዕግስት ተመልክቶ እልባት እንዲሰጠው ነው እኔ እንዳው ለማሳሰብ የሚወደው ምክንያቱም እኔ ዶክተር መራራን ለብዙ ጊዜ ነው የማውቃቸው። ዶክተር መራራ ጉዲና ሽብርተኝነትን በከፍተኛ ደረጃ የሚቃወሙ በሰላማዊ ትግል የሚያምኑ ሰው መሆናቸውን ነው ማውቀው። ስለዚህ መንግስት ሰላማዊ ታጋይ መሆናቸውን ተረድቶ የሚያውቀውም ይመስለኛል መልስ ቢሰጥና፣ ሰውየውንም ደግሞ ነፃነታቸውን እንዲያከብርላቸው እመኛለሁ። የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ዶክተር መረራ ሰላማዊ ታጋይ መሆናቸውን አስታውሰዋል። በመንግስትም ሆነ በእርሳቸው በኩል ያለው ሁኔታ ታይቶ ፖለቲካዊ መፍትሄ ሊፈለግ እንደሚገባ ይናገራሉ። ዶክተር መረራ ጎዴናን እኔ እስከማውቀው የኢትዮጵያ ሕዝብ ብቻ ሳይሆን የኢትዮጵያ መንግስትን በጣም የሚያከብራቸው ሰው ናቸው። በቅርቡ እንኳን በአንድ ስብሰባ ላይ መታገል ካለባቸው እንደ ዶክተር መረራ ጎዴና ሕጋዊ በሆነ መንገድ በስለጠነ መንገድ ብሎ ትልቅ ባለስልጣን ሲናገሩ ሰምቻለሁ። እንግዲህ አሁን የተፈጠረውን ሁኔታ ሳየው በእርግጥ በመንግስት በኩልም ያለውን ማየት ያስፈልጋል። እንግዲህ ፕሮፌሰር በተለይ ከአዲሱ አዋጅም ከነባሩ የሽብርተኛ ጸረ ሽብርተኛ አዋጅም አኳያ ያላዩት ነገር ካለ ያንን ከመንግስት ጋር መነጋገርና መፍታት የሚያስፈልግ ይመስለኛል። በተረፈ ግን እኔ እስከማውቀው የሁለቱንም ወገን አይቶ ዶክተሩ ያልተረዱት መንገድ ካለ ያንን ተነጋግረው ከመንግስት ጋር ተነጋግረው ወደ መፍትሄ ማግኘቱ የሚሄዱበት መንገድ ላይ ማተኮሩ ይሻላል እንጂ በሁለቱም ወገን የሚካረሩበት ልህ የሚጋቡበትን ነገር ፕሮቮክ ማድረጉ ጠቃሚ አያደርግም። እንደ እሳቸው ሁነን እንደ ቤተሰቦቻቸው፣ ቅርብ ሰዎቻቸው ሆነን ካየን ይኑን መጋራት ካለብን የእሳቸውን ፖለቲካዊ መፍትሄ የማግኘቱ ላይ ጠንክሮ መስራት የሚያስፈልግ ይመስለኛል። ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው እንደሆነ የኢትዮጵያ መንግስት መግለጹ ይታወሳል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ ነበር የገለጹት ፎር ኤግዛምፕል የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ ውስጥ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመታለፋቸው ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከሕግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን። የዶክተር መረራ መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች ለማሳተፍ ቃል በገባበት ለተግባራዊነቱም እየተንቀሳቀሰ ባለበት ወቅት ነው። አስተያየት ሰጪዎቹም ሁኔታው እንደዚህ አይነቱን ሂደት ይጎዳል ባይ ናቸው። ዶክተር ነገሪ በዚህ ጉዳይ ላይ ምላሽ ሲሰጡ ስጋቱን እንደማይጋሩት ነበር የጠቆሙት። የኢትዮጵያ መንግስት በዶክተር መረራ ጉዲና መታሰር ላይ የሰጠው ተጨማሪ ማብራሪያ የለም። ዶክተር መረራ ጉዲና ከተቃዋሚ ፓርቲ መሪነታቸው በተጨማሪ የቀድሞው የኢትዮጵያ ፓርላማ አባል ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዶክተር ይርጋ ገላው ይባላል። በአውስትራሊያ በከርተን ዩኒቨርሲቲ በሰብአዊ መብት ትምህርት ክፍል መምህር ነው። ዶክተር ይርጋ ኔቲቭ ኮሎኒያሊዝም የተባለ መጽሐፍ ጽፏል። ይህንን መጽሐፉንም ዋሽንግተን ዲሲ ውስጥ በሳንኮፋ ካፌ ያስመርቋል። መጽሐፉ ኢትዮጵያውያን በሀገር በቀል ቀኝ ግዢ ተገዝተዋል ይላል። በምርቃት ስነ ስርዓቱ ላይ ተገኝታ የነበረችው ጽዮን ግርማ ዶክተር ይርጋ ገላውን አነጋግራ ተከታዩን ዘግባለች። በጣም አመሰግናለሁ እንግዲህ ዶክተር ይርጋ ገላው ለቃለምልልስ ፈቃደኛ ስለሆንክ ያገኘንህ እዚህ ዋሽንግተን ዲሲ መጽሐፍህን ታስመርቅ በመጣህበት ሰዓት ነው። ኔቲቭ ኮሎኒያሊዝም የሚል መጽሐፍ ጽፋሃል። በምርቃቱ ስነ ስርዓትም ተገኝተን አይተናል። መጽሐፉን ስታስመርቅ ሀሳቡንም በከፊል ለመስማት ሞክረናል። ግን እንደው ለሬዲዮ አድማጮቻችን አጠር አድርገን ስናስተዋውቅ ይርጋ ማን ነው? እንዴት ይሄን መጽሐፍ ለመጻፍ ደረሰ? ከየት ተነስቶ የት ደረሰ የሚለውን እርግጥ ነው ከህይወት ታሪክህ ረጅም ሊሆን ይችላል። ግን እንደው አጠር አድርገህ ለአድማጮቻችን ግለጽ ብንልህ እስቲ እንዴት አድርገህ ራስህን ታስቀምጣለህ? በጣም አመሰግናለሁ። እኔ እንግዲህ በተለይም የልጅነት ዘመኔን አካባቢ ያደግኩበት ቦታ የማንነቴንና ዓለምን የማይበትን መነጽር ታላቀው በልጅነት የቀረጸኝ ቦታ ያ ይመስለኛል። በገጠር አካባቢ ነው ያደኩት፣ ላሊበላ በሚባለው ቦታው ያው ሁሉም የሀገራችን ሰው በሚያውቀው ቦታ ነው ተወልጄ ያደግኩት። በልጅነቴም የቄስ ትምህርት ቤት ሞጀምሬ ተምሬ ነበረ። እንደገናም ገጠርም ከብቶች እየጠበቅኩ ማድግ ያለሁ ከዛ በኋላ በዩኒቨርሲቲ ገብቼ በሕግ ትምህርት ተማርኩ። ድህረ ምረቃ ትምህርቶችን ስጨርስ ትምህርትን ጠቀሜታና ለአካባቢያችን፣ ለሀገራችን ያለውን ጥቅም በጣም ሂሳዊ በሆነ መንገድ ማጥናት ጀመርኩ። ከዛ ጥናት የወጣ ውጤት ነው እንግዲህ ይሄ መጽሐፍ እና እኔ እንግዲህ በአሁኑ ሰዓት በድህረ ምረቃ ትምህርት በአውስትራሊያ ውስጥ ዩኒቨርሲቲ ከርትን የሚባል ዩኒቨርሲቲ ውስጥ አስተማሪ ነኝ። እንግዲህ መጽሐፍ ኔቲቭ ኮሎኒያሊዝም ኤዱኬሽን ኤንድ ዘ ኢኮኖሚ ኦፍ ቫዮለንስ አጌንስት ትራዲሽን ኢን ኢትዮጵያ ይላል። ና ምንድን ነው መጽሐፉ? አንደኛ ርዕሱ ምንድን ነው? ኔቲቭ ኮሎኒያሊዝም ሲል አሻሚ ይመስላል ገና ርዕሱ ሲታይና፣ ምንድን ነው የመጽሐፉ ይዘት አጠቃላይ ከርዕሱ ጀምሮ፣ ይህንንስ ርዕስ ለምን መረጥከው? ይህንን ርዕስ የመረጡበት ምክንያት፣ ኮሎኒያሊዝም ወይም ቅኝ አገዛዝነት ሁለት አይነት ገጽታ አለው። ብዙ ጊዜ ሰዎች የሚያስቡት በአካል ሄደው አንድ ሀገር አንዱን ሀገር ወሮ ወይም አንዱ ቦታ ያለ ሰው ሌላውን ወሮ በአካል አስተዳደር ፈጥሮ ዘተ የሚበዘብዝበት አሰራር ሲኖር በዛ መንገድ ውጫዊ ኮሎናይዜሽን ነው የሚባለው። ያም ኮሎኒያሊዝም አይደለም። ኮሎኒያሊዝም የሚባለው ግን ወይም ቅኝ አገዛዝ ግን አእምሯዊ ነው። ተገዢዎቹ የገዢዎቹን ገዥነት አምነው ተቀብለው በሕይወታቸው ውስጥ እንደ ገዢዎቻቸው ለመሆን እየፈለጉ የኢኮኖሚ መዋቅሩ በአጠቃላይ በገዢዎቹ ፍላጎት ላይ የተመሰረተ ሆኖ በሚሰራበት ጊዜ ያንን ወደ ትምህርት ገብቶ ወደ አስተሳሰብ ገብቶ ሲሰርጽ ያን ጊዜ ነው የኮሎኒያሊዝም አስተሳሰብ ሰርጿን የምንለው። ይሄ ጽንሰ ሀሳብ በአሁኑ ዘመን በግሎባላይዜሽን ወዘተ በሚባሉ ሀሳቦች እየተተካ ያለ ቢመስልም የአብዛኛው የዓለም ሕዝብ የዕለት ከዕለት ኑሮ በዚህ አይነት ጭቆና ውስጥ የተቀመጠ ስለሆነ ለእኛ ሀገር ብቻ ሳይሆን ለሌላውም ሀገር የሚሰራ ነው። በእኛ ሀገር በኢትዮጵያ ላይ የውጭ ሀገሮችን የፈረንጆችን ትምህርት፣ አስተሳሰብ ወደ ትምህርት በማስገባት በተቋሞቻችን ሁሉ በማስገባት ህዝቦቻችን እምነታቸውን፣ ልምዳቸውን፣ ፍልስፍናቸውን እየተጠቀሙ ኑሯቸውን የሚያዳብሩበት ትምህርት ሳይሆን ከውጭ የተገለበጠን ትምህርት ልጆቻቸው ተምረው ያልሆኑትን ለመሆን በመሞከር የሚያደርጉት ትግል የሚገለጽበት መዋቅር ስለፈጠርን፣ ይሄ መዋቅር ደግሞ የፈጠረው ያንን አይነት በሌሎች ሀገር የደረሰ የቅኝ ግዛት አይነት ተመሳሳይ ጭቆና በዕለት ተዕለት ህይወታችን ውስጥ የፈጠረ መሆኑን በማስረጃም ጭምር ለማስረዳት ስለፈለግኩ ነው። እንግዲህ እነዚህ የውጭ አሁን የጠቀስካቸው የውጭ ሀሳቦች፣ አስተሳሰቦች ሰርጸዋል የሚል መከራከሪያ ካመጣህና መጽሐፍህ እሱን ካነሳ አንደኛው ቋንቋ ነው። ተማሪዎች በእንግሊዝኛ መማራቸው የሚማሩበት መጽሐፍት ከውጭ መምጣታቸው ነው። ተማሪዎች በእንግሊዝኛ ቋንቋ መማራቸው ምን ጉዳት አለው? አንድ ተማሪ በብዙ ቋንቋ መማሩ፣ በተለይ በእንግሊዝኛ ቋንቋ መማሩ ብዙ መጽሐፍቶችን እንዲያነብ አይረዳውም ወይ? ለምሳሌ አንተ ራስህ በእንግሊዝኛ ቋንቋ ተምረህ በእንግሊዝኛ መጽሐፍ ጽፈሃል እንደዚህ አይነት ሀሳቦች ሲመጡ ራስ ወዳድ አያሰኝህም ወይ አንድ ተማሪ ሀይ ስኩል ተቀምጦ የሚሰማ ይሄ ተማሪ እንደው ይሄ ምን አይነት ብልጣብልጥ ጸሀፊ ነው አይልህም ወይ በጣም አመሰግናለሁ በጣም ጥሩ ተገቢ የሆነ ጥያቄ ነው አየሽ በመጀመሪያ ደረጃ ቋንቋን በሚመለከት ሳነሳ ሁለት ነገሮች መረሰ መታወስ አለባቸው የመጀመሪያው የውጭ ሀገር ቋንቋ ወይም የእንግሊዝኛ ቋንቋ ፈጽሞ አያስፈልግም ልንማር አይገባም እያልኩ አይደለም እንደ አንድ የቋንቋ ዘርፍ የውጭ የቋንቋ ዘርፍ ተወስዶ እንግሊዝኛ በአለም እየተስፋፋ ያለ ቋንቋ ስለሆነ እንደ መግባቢያ ልንማረው እንደ አንድ የትምህርት ዘርፍ ልንማረው ይገባል ቋንቋውን ብዬ አምናለሁ እየተናገርኩ ያለሁት የተማርነውን ሕግ ጨምሮ ሌሎችንም ሐሳቦች በአጠቃላይ ትምህርቶች በእንግሊዝኛ ቋንቋ ማድረግ የቅኝ አገዛዝ አይነት አስተሳሰብ መገለጫ ነው እያልኩ ነው ያለሁት። ከኔቲቭ ኮሎኒያሊዝም ጸሐፊ ዶክተር ይርጋ ገላው ጋር ያደረግነው ውይይት አላበቃም። በርካታ ነገሮችን አንስተናል። በጣም አከራካሪ መጽሐፍ ነው የጻፈው። በምርቃት ስነ ስርዓቱም ላይ ፕሮፌሰር ኤፍሬም ይስሐቅ እንደዚሁም ደግሞ ፕሮፌሰር ኃይሌ ገሪማም ተገኝተው ተወያይተውበት ነበር። እንግዲህ በቀጣይ ሰዓት ካለን በጋቢና አሊያም ደግሞ በእሁድ ምሽት በመደበኛ ፕሮግራማችን ላይ ይዘን እንመለሳለን። አሁንም እንደዚሁ ከመጽሐፍት ጋር በተያያዘ እዚሁ ዋሽንግተን ዲሲ ወዳለ ዘገባ ነው የምናመራው። ባለፈው ሳምንት ሐሙስ ጀምሮ ቅዳሜ የተጠናቀቀው 59 ኛው የአፍሪካ ጥናትና ምርምር ማህበር እዚህ ዋሽንግተን ዲሲ በሚገኘው ሽንግተን ዋሽንግተን ማሪዮት ሆቴል አፍሪካን የሚመለከቱ በርካታ ጉዳዮችና ጭብጦች በምሁራን ተመራማሪዎች፣ እንዲሁም በፖለቲከኞች ጥናታዊ ጽሁፎች የቀረበበትና የተነጋግረው ነበረ። በርካታ ታዋቂ ጸሐፊዎችና የሆነ ደራሲዎችም ስራቸውን አቅርበዋል። በዚህ በመጽሐፍ ኤግዚቢሽን ላይ መጽሐፎቻቸውን ካቀረቡ ምሁራን ደግሞ አንዱ ዶክተር በረከት ሀብተ ስላሴ ናቸው። ዶክተር በረከት ሀብተ ስላሴ በከሀረር ከተማ ከንቲባነት እስከ ምክትል ሚኒስተርነት ማዕረግ በተለያዩ የመንግስት ስልጣን እርከኖች የሰሩ ሰው ናቸው። ዶክተር በረከት አስራ ሁለት መጽሐፍትና ሁለት የትወና ስራዎችን ደርሰዋል። በዚህ የመጽሐፍ ኤግዚቢሽን ካቀረቧቸው መጽሐፍም ደሊቨራንስ ኤት ኦል ኦፍ ኮልዲንግ ፓሽንን ሙሴ ኦፍ ፎርጊቭነስ በተቀራራቢም ትርጉሙ መዳን፣ የሚጋጩ ፍላጎቶች እና የይቅርታ ጸጋ የተሰኘ አዲስ የታሪክ ልብ ወለድ መጽሐፍ አቅርበዋል። በቦታው ባልደረባችን የትግረኛ ክፍል ባልደረባ ገብረ ገብረ በንድን ተገኝቶ ነበር። ስለ ዋናው ስብሰባ ያላቸውን እይታና ስለ አዲሱ መጽሐፍታቸው አነጋግሯቸዋል። ዶክተር በረከት ስለ ስብሰባው አላማ በመግለጽ ይጀምራሉ። ይህ ስብሰባ የአፍሪካ ተመራመሪዎችና ና ጸሀፊዎች በየአመቱ የሚያካሂዱት ስብሰባ ነው። አፍሪካን ስታ አሶሲኤሽን ይባላል። ዘንድሮ ሀምሳ ዘጠነኛ አመት ስለሆነ ይህ ማህበር ከተቋቋመ ሀምሳ ዘጠነኛ አመት ነው ማለት ነው። ብዙዎች አፍሪካኖች እየወረሱት ነው። ሲጀመር ግን ነጮች እንትን ነበር። አሁን ግን አብዛኛዎቹ እዚሁ ብታየው አብዛኛው ወጣት አብዛኛው ሴቶችም፣ ወንዶችም ደስ የሚያሳይ ነገር ይታያል እና አላማው ወጣት ሊቃውንት ማራመሪዎችና ጸሀፊዎች በተሰማሩበት የእውቀት መስክ የደረሱበትን አንዳንድ የጽሁፍ ድርሰት የሚያቀርብበት ለሰው ከሰው የሚካፈልበት ለሰው የሚያካፍልበት ጊዜ ነው። በዚያው ማድረግ ደግሞ በዚሁ ማሳቢያ ስራ የሚያገኝበት ጥሩ አጋጣሚ ነው። በተለይ የዘንድሮው ስብሰባ የሀምሳ ዘጠነኛው ስብሰባ ብዙ ጉዳዮችን የተነሱበት፣ ስለ ስደተኞቹ፣ ስለ አፍሪካ ውስጥ ያለው ቀውስ ኢትዮጵያ ውስጥ ያለው የፖለቲካ ቀውስ የመሳሰሉ የአፍሪካ ቀንድ የሚባሉ አካባቢ እንደዚሁ እርስዎም መጽሀፍ አቅርበዋል እዚህ እዚህ ኤግዚቢሽን መጽሀፉ ስለምንድን ነው የሚያወራው? መጽሐፉ ታሪካዊ ልብወለድ ነው። አርእስቱ በእንግሊዝኛ ዴሊቨረንስ። እንግዲህ ዴሊቨረንስ የምንበለው በአማርኛ እንጃ። አርእስቱ ዴሊቨረንስ ሆነው፣ ታችኛው ርእስ ደግሞ አ ቴይል ኦፍ ኮላይዲንግ ፓሽንስ ኤንድ ሚዩዝ ኦፍ ፎርጊቭነስ። ኮላይዲንግ ፓሽንስ እንግዲህ የግጭት ታሪክ ማለት ነው፣ የሚጋጩ ኃይሎች ከዚህ ጋር ግን ይቅርታ መባባል አስፈላጊ እንደሆነ የሚያመለክት ነው። ሚውዝ በአማርኛ እንግዲህ ጸጋ ይላለ፣ ጸጋ ይቅርታ ጸጋ እንደሚያስፈልግ አመልክቱ። ሰላም እንዲገኝ እርቅ ያስፈልጋል እርቅ ደግሞ ይቅር ይቅር ማለት ይጠይቃል ሲሉ ማን ከማን የተጣሉት ሁሉ ሀይሎች በኢትዮጵያ ውስጥ በኢህአፓ ና በሚኤሶን ስም የታገሉት ና ብዙ ያለቁት የተላለቁት ና ያለቁት ሁሉ ወራሾቻቸው አሉ በዳያስፖራ ማአል ናቸው ብዙ ናቸው ኢህአፓ እነሱ ይቅር ተባብለው ስህተት ተፈጽመዋል ለምሳሌ አሁን ደርግ የፈጸመው በደል አለ። ደርግ መንግስት እንደ መንግስት ነው ወጥቋል። ደርግ የተካቱ መንግስት አለ። በዚህ ደርግ ተካው መንግስት ውስጥ ያሉ ሀይሎች ደግሞ በራሳቸው ያመጡት አንዳንድ ችግር አለ። እሱን መርምረን አንዳንድ ይቅርታ የሚያስፈልግበት ጉዳይ ያለ ብዬ አምናለሁ። ስልጣን የያዘ ሰው ስልጣን እንደ ማሪ ይጣፍጣል። አንዴ ከያዘው ደግሞ አትለቅም። ይሄ ከባድ ነገር ነው። ስለዚህ ግን ስልጣን ይዣለሁና እንደ ፈለጉ ሰራለሁ የሚል ህሊና ካለው አንድ ሰው መጨረሻ መጥፎ ነው የሚሆነው፣ ወዳቂ ነው ይወጥቃል። በቅርቡ የታየው በኢትዮጵያ የታየው መነቃነቅ ለምሳሌ አሁን የዚያ ሳቢያ ምልክት ነው። ይህ ምልክት ለምሳሌ አሁን ለአዲስ ንቃት ህልና ፈጥሮ ባለስልጣኖቹ ያደረጉትን ስህተት እየመረመሩ ለማረም የበድሉትም እንዳለ ደግሞ ይቅር ለማለት እንዲቀሰቅሳቸው ተስፋ አለኝ። ይሄ መጽሐፍ ይህን ነው የሚያመለክተው። ዋናው መልዕክት የዚህ መጽሐፍ እርቅና ሰላም ነው። ያለ እርቅ ሰላም የለም። እርቅ ለማግ ደግሞ ይቅር ይቅር ባባባል ያስፈልጋል። ለዚህ ነው ሁለተኛው አረስት ዘ ሚውዝ ኦፍ ፎርጊቭነስ ያርኩ። አሁን በአንድ የፖለቲካ ሀይል ያተኮረ እንዳልሆነ ነው የሚገባኝ፣ በሀገራትም ምክንያቱም፣ እዚህ ሆርን ኦፍ አፍሪካ የሚባለው ኢትዮጵያም አለች ኤርትራም ሌሎችም አሉ፣ ሱዳንም አለ፣ ሶማሊያም አለ። ስለዚህ ሁሉንም የሚመለከት ነው። እርስዎ እንግዲህ ዶክተር በረከት በአጼ ኃይል ሥላሴ ጊዜም ኢትዮጵያ ውስጥ አገልግለዋል። የሀረር ከተማ ከንቲባ ነበሩ። የተለያዩ የስራ ኃላፊነት ነበሩት። በኋላም ኤርትራ ውስጥ ኤርትራ ነጻ ከወጣችም እዛ ትግልም ተሳትፈዋል። ነጻ ከወጣችም ህገ መንግስት ጽፈዋል። አሁን መለስ ብለው ሲያዩት ምንድን ነው? ከዚህ ከችግር አዙሪት የማይወጣበት ምክንያት ምንድን ነው? ያው ዞሮ ዞሮ ስልጣን ነው። የስልጣን ችግር ነው። የኤርትራ ሰክ እንደሆነ ነጻ ኤርትራ ብዙ ሰው የለፋበት ብዙ ተስፋ የጣለበት ህገ መንግስት ተሰርተዋል። የአሁኑ መንግስት ፈቅዶ እንዲያውም ራሱ ጠይቆ እንዲጻፍ ያደረገው ህገ መንግስት ነው። ያው መንግስት ይህንን ህገ መንግስት እንዲጻፍ ጠይቆ እንዲያውም እንዲካሄድ የፈቀደው መንግስት ራሱ ያንን ህገ መንግስት ጥሶ እንዲያውም እንዳይፈጸም እንዳይተገበር አስሮ ቁጭ አድርጎታል። ይህም ስታይ ይገርመሃል። ምክንያቱም በኤርትራ መንግስት ያሉት ባለስልጣኖች ታጋዮች ነበሩ። ታጋዮች ሆነው አውቃቸዋለሁ። ታጋዮች ሆነው የነበራቸው አላማ ንጹህ አላማ ነበረ። አገር ነጻ የማውጣት ብቻ ሳይሆን ሕዝብን ከነበረበት ችግር ለማላቀቅ ከድህነት ከችግር ለማላቀቅ የነበራቸው አላማ ቅዱስ አላማ ነበረ። ይህ አላማ ተረስተዋል። ተረስተዋል አሁን እና ስልጣን ብቻ በማናቸውም መንገድ ስልጣን ጨብጠው ያን ስልጣን ላለመልቀቅ ብቻ ነው ትግሉ ያለው። ይሄ የሚያሳዝን አሳዛኝ የሆነ ትራጂክ ሁኔታ ነው ያለው እና የእኔ መጽሐፍ ኢትዮጵያ ብቻ አለም ኤርትራንም ይመለከታል። በሁለቱ መሀል ባለ ሁለቱ አገሬ ባለውም ችግር መሀል ያለውን ይመለከታል እና ወሳኙ መልእክት እርቅና ሰላም ይላል። ዶክተር በረከት ስንት መጽሐፍ ጽፏል? እዛ መጽሐፍ ኤግዚቢሽን የተዘረጉ መጽሐፍቶች አይቻሉ አንድ ሶስት መጽሐፍት በኤርትራ ጉዳይ የተጻፉ መጽሐፍትም አሉ። ለመሆኑ ስንት መጽሐፍ ጽፈዋል? በአጠቃላይ አስራ ሁለት ይሆናሉ መሰለኝ፣ አስራ ሁለት ናቸው። ለወዲፍትሴ መጽሐፍ እኔ መጽሐፍ ልክ አየር እንደማትንፈስ ነው። ካልጻፉት ጻፉ ትስ አይለኝም። ጠዋት ጠዋት ወፎች የሚጨሁት ታቋማቸው አትችልም። የእኔ መጽሐፍ እንደሱ ነው። ዶክተር በረከት ሀብተስላሴ በሰጡን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይባርካቸው። የትግርኛ ባልደረባችን ገብረ ሃጎስን እናመሰግናለን። አሁን ዲጄ ፋትሱ ወይም እስራፌል ሸፈራው ስለ አሜሪካውያን ግራሚ አዋርድ ዜና አለኝ ብሏል። ጋቢናዎች፣ እንዴት ናችሁ? እንኳን ደህና መጣ፣ እንኳን ደህና ቆያችሁኝ። እንግዲህ ዛሬ ጠዋት በጣም በዓለም የታወቁ አዋርዶች መካከል ግራሚ ትልቁ አዋርድ ነው። ሃምሳ ዘጠነኛው የግራሚ አዋርድ እንግዲህ ጮች ዛሬ ወጥተዋል በጠዋት ውድድሩ ማለት አዋርዱ የሚካሄደው የሚቀጥለው የፊታችን ፌብሩዋሪ 2017 ላይ ነው። ግን እንግዲህ በዚህ አዋርድ ላይ ቢዮንሴ ዘጠኝ ጊዜ ታጭታለች። ድሬክ፣ ካኝ ዌስትና ሪያና እያንዳንዳቸው ስምንት ጊዜ ታጭተዋል። አዲስ ሙዚቀኛ ነው፣ ራፐር ነው። ቻንስ ደ ራፐር ይባላል። የታወቀ ራፐር ነው። እሱ ሰባት ጊዜ ታይቷል። እንግዲህ አልበም ኦፍ ተየር በሚለው ላይ እንግዲህ አዴል፣ ቢዮንሴ፣ ጀስቲን ቢቨር፣ ድሬክ እና ስትራግል አንድ ላይ ታጭተዋል። እንግዲህ ይህንን ይመስላል። የፊታችን አቤል ተስፋ ወይም ዘዊኬንድ በስታር ቦይ አልታጨም። ይሄ ምክንያት የነበረው ያለፈው አልበምሽን ማድረግ ያለብሽ ከኦክቶበር እስከ ሴፕቴምበር በአንድ አመት ውስጥ ከኦክቶበር እስከ ሴፕተምበር የወጡ አልበሞች ብቻ ናቸው የሚታጩት። እና እሱ ያወጣው አሁን ቅርብ ጊዜ ነው። እንግዲህ ወደ ቢዮንሴ በፎርሜሽን ነው አዴል ያለፈው አመት አልታጨችም ነበርና ለምን ሲባል በዚህ ሙዚቃ ፕሮግራም ላይ ይህንን ሰፋ፣ አርብ፣ ሰፋ ረጋጋ እናደርጋለን። እናመሰግናለን ስራፌል። እንግዲህ የዛሬው ፕሮግራማችንን በዚሁ ተጠናቋል። መልካም ምሽት ላለን። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። ለዛሬው ቴክኒክ ሞክቢል ያብሮ አብሮን ነበረ። ዲጄ ፋትሱ መልካም ምሽት።